በፈረንሳዊ ቨርጂኔት ኩባንያ በፈረንጆቹ አቆጣጠር በ2013 ዓ ም መጨረሻ ግንባታው ተጠናቆ ከ6 ዓመት በፊት ኃይል ማመንጨት የጀመረው አሸጎዳ ባለፈው አንድ ዓመት ከ8 ወር አካባቢ በሙሉ አቅሙ መስራት አቁሟል። የኃይል ማመንጫ ፕሮጀክቱ በሚገኝበት አካባቢ ተገኝተን እንደታዘብ ነው አብዛኞቹ ኃይል የሚያመነጩ ተርባይኖች እየሰሩ አይደለም። ችግሩ እንዲፈጠር ምክንያት የሆነው የጥገናና ክትትል ስራዎች መጓደል መሆኑ ተነግሯል። ከግንባታው ጀምሮ ተከታታይ ጥገናና የተለያዩ የቴክኒክ ስራዎች ይሰራ የነበረው ቨርጂኔት የተባለው የፈረን የፈረንሳይ ኩባንያ ከኢትዮጵያ ኤሌክትሪክ ኃይል በኩል ተገቢውን ክፍያ በወቅቱ ስላልተፈጸመለት ስራ ማቆሙ ተገልጿል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ዶክተር ኢንጂነር አብርሃም በላይ አሸጎዳ በአሁኑ ወቅት በግማሽ አቅሙ ኃይል እያመነጨ ነው ይላሉ። ከፈረንሳይ ኩባንያ ወደ ኢትዮጵያ ኤሌክትሪክ ኃይል የፕሮጀክት ርክክብ ባለመደረጉ እስካሁን ድረስ በቅርበት መከታተል አልተቻለም ነበር ሲሉ ለዲደብሊው ገልጸዋል። ኢንተናንስ አግሪመንት የነበረውን ኩባንያ አለ የሚባል ኩባንያ፣ ያ ኩባንያ አይናላይዝ አላደረገም። በተለያዩ የክፍያ ችግሮች ምክንያት ኮንትራክት ስለነበር አሁን እሱን ስሙስ ትራንዚሽን ለመፍጠር እየሰራ ነው ያለ ነው። እየሰሩ ያሉ ዩኒቶች አሉ ሩትንም ምንድነው ችግራቸው ብለህ አክሰስ ኖሮህ እንድትሰራ የሚያደርግ ያለህን ኮንትራክት ስሙዝ ሊተርሚኔት ስታደርግ ነው። እንደ ኢትዮጵያ ኤሌክትሪክ ኃይል ዋና ዳይሬክተር ዶክተር ኢንጂነር አብርሃም በላይ ገለጻ ፌዝ ሁለት ና ፌዝ ሶስት ተብለው ከሚታወቁ ሀምሳ አራት ተርባይኖች መካከል ሀምሳ በመቶዎቹ ኃይል እያመነጩ ነው ብለዋል። በመላው ኢትዮጵያ ከፍተኛ የኃይል መቆራረጥ ባለበት በአሁኑ ወቅት እንደነዚህ አይነት አማራጭ ኃይል ምንጮች ባላቸው አቅም ኃይል እንዲያመነጩ ለማድረግ እየሰራ ነው ያሉት ዋና ስራ አስፈጻሚው ወደ ቀጣይ ምዕራፍ ለመሸጋገር ይሰራል ብለዋል ኮንትራክተሩ ዋናው ችግሩ የነበረው ክፍያ ስላልተከፈለው ነበር ተርሚኔት ያደረገው። ክፍያዎች እንዲከፈሉት አድርገናል። ሳስፐንድ ብለው የነበሩ ስለዚህ እሱ መጥተው ወደ ኔጎሽዬሽን ገብተዋል ማለት ነው። አሁን ኔጎሽዬት እያደረግን ያለ ነው። ስሙዝሊ ትራንዚት እንዲያደርግ በሚያስችል መልኩ አግሪመንት ይኖረንና ኢንዘ ኔክስት ቱ ስሪ ማንዝስ አስረክበህ ውጣ ነው። ቀረው ስራዎች ካሉ እኛ ማነጅ እናደርጋለን ነው ኮንትራክቱ ክሎዝ ካላደረግ ነው እራስህ ዝም ብለህ ገብተህ ብትነካካም ሪስፖንስብሊቲ የሚወስደው እራስህ ዝም ይሆንና ነገሮች ይበላሻሉ። እሱን ስሙዝ ትራንዚሽን እንዲኖረን የሚያስችል ዲል ኦልሞስት ፋይናላይዝ እያደረግን ያለ ነው ከኩባንያው ጋር ሱ ፋይናላይዝ አድርገን ትራንዚሽኑ ይጠናቀቃል ማለት ነው። ከዚህ በተጨማሪ ኢትዮጵያ ከንፋስ ኃይል ተጨማሪ የኤሌክትሪክ ኃይል ማግኘት እየሰራች መሆኑ ዶክተር አብርሃም ገልጸዋል። ከነፋስ ኃይል አሁን በፕሮጀክት ተይዘው እየተሰሩ ያሉ በስራ ላይ ያሉ የአዳማ አንድ እና ሁለት አለ አሸጎዳ አለ። አሸጎዳ እንዳልከው ችግር አለበት። የፕሮጀክት ችግር የኮንትራክት ማናጅመንት ችግር አለበት ማነጅ አድርገን ሰው እስከመጀመር ድረስ እነዚህ ናቸው እያመነጩ ያሉ የሚባሉ ጣቢያዎች ማለት ነው። በፕሮጀክት ሂደት ላይ ያለ አይሻ አለን ሶማሌ አካባቢ እየተሰራ ያለው ቀጣይ ደግሞ የአሰላ ላለን እያለ ይቀጥላል ማለት ነው። ጥናቶችን ሪሶርስ ጥናት እየተጠኑ እየቀጠለ ይሄዳል። ኢትዮጵያ ከነፋስ ኃይል ከአምስት ሺህ ሜጋዋት በላይ የኤሌክትሪክ ኃይል የማመንጨት አቅም እንዳላት የውሃ መስኖና ኤሌክትሪክ ሚኒስቴር የተባለ መንግሥታዊ ተቋም አውጥቶት የነበረ ሪፖርት ያመለክታል። ለዲ ደብልዩ ዘገባ ሚሊዮን ኃይለ ስላሴ መቀለ።